በጦርነቱ ወቅት ጉዳት እንደደረሰባቸው ከተነገረ ተቋማት መካከል የወልዲያ ዩኒቨርሲቲ አንዱ ነው። ፕሬዚደንቱን መስፍና አድራጊ አነጋግሯል ተከታዩን ይዟል። በኢትዮጵያ ዩኒቨርሲቲዎች ምስረታ ከሶስተኛው ተውልድ የሚፈረጀው ወልዲያ ዩኒቨርሲቲ የህዋት ኃይሎች ከፍተኛ ዘረፋ ና ውድመት የፈጸሙበት ተቋም መሆኑን የዩኒቨርሲቲው ፕሬዚዳንት አበበ ግርማ ይናገራሉ። እነ ፕሬዚዳንቱ በተለይ ለመካኒካል ኤሌክትሪካል ና ኮምፒውተር ቴክኖሎጂ የሚያገለግሉ ቁሳቁሶች በ152 ሚሊዮን ብር ተገዝተው የገቡ የስነ ህይወት ባዮቴክኖሎጂ ቁሳቁሶች ና ግብዓቶች የዘረመድ ልዩ ልየታ የሚያደርጉ መሳሪያዎች ና በከፍተኛ ወጪ የተደራጁ የተሞከራ ሰሌዳዎች የዘራፋውና የውድመቱ ሰለባ ሆነዋል። የላቦራቶሪዎቹ ደግሞ በጣም ከባድ ነው። ከአንድ ቢሊየን በላይ የሚሆን ሀብት ነው በላቦራቶሪ ላይ የተደረገ የነበሩ እነዛም ራሱ ሙሉ በሙሉ ግማሹ የሚወስዱትን ወስደዋል። የሚያወድሙትን አውድመውታል። አሁን ቀርቷል የምንለውም ከራሱ የሆነ ፓርቲ አውጥተው ነጥለው እንዳይሰራ አድርገው ነው። ለአካባቢው ማህበረሰብ በተለይም ለአርሶ አደሩ አገልግሎት ሲሰጡ የነበሩ የእንስሳት ማድለቢያ ማርቢያና የቄራ አገልግሎት መስጫ የቅሪታ አካል መመርመር የሚችሉ መሳሪያዎች በብዛት መዘረፋቸውን፣ የቀሩት ጥቂቱ ደግሞ ሙሉ በሙሉ እንዲወድሙ መደረጋቸውንም ጠቅሰዋል። የንብቀቶች ነበሩ። እነዛም እንስሶች ናቸው። እንደኔ እንደኔ እንዳለ በሙሉ ስብርብር አድርገው እነሱም ራሱ የተገደሉበት ሁኔታ ነው። በመርዝ የሆነ ነገር ብቻ አልቀዋል። ከሶስት መቶ በላይ አባወራዎችን የሚያስተናግድ የመምህራን መኖሪያ ሰማንያ ሁለት ህንፃዎች ላይ የሚገኝ የተማሪዎች መማሪያ ክፍል አገልግሎት እንዳይሰጥ ተደርጎ ዘረፋ ተፈጽሞበታል ከጥቅም ውጪ እንዲሆን ተደርጓል ይላሉ ፕሬዚዳንቱ የመማሪያ ክፍሎችን በምንገባ ጊዜ እንዳለ በሙሉ ወንበሮች ተሰባብረዋል ብላክቦርዶች ተነቃቅለዋል ተሰባብረዋል በጣም ከፍተኛ የሆነ ውድመ ተካሄዱበታል የተማሪዎች መኖሪያም ልክ እንደዛው መኖሪያ ቤቷ አልጋዎቹ ወንበሮቹ ፍራሾቹ ሙሉ በሙሉ ተወስደዋል ዘረፋና ጉዳት ከደረሰባቸው ውስጥ አንድ መቶ አስር ክፍሎች ያሉት የእንግዶች ማረፊያ ሙሉ ቁሳቁሱ ይገኝበታል። ተመራማሪዎች በሚመጡበት ጊዜ ከውጭ ሀገር ሌሎች አጋርነት የሚሰሩ አካላት መጥተው በሚሰሩበት ጊዜ ለጊዜው የሚያርፉበት ነበር እና ሁሉም ነገር ተወስዷል። በአጠቃላይ የዘረፋና የውድመቱ መጠን ከስድስት ቢሊዮን ብር እንደሚልቅ ያመለከቱት ዶክተር አበበ በአስተዳደር ህንፃዎችም ላይ የደረሰውን ጉዳት የከፋ እንደሆነ አልደበቁም። የአስተዳደር ቢሮዎችን በተመለከተ ሙሉ በሙሉ ቢሮዎቹ፣ ወንበሮቻቸው፣ ጠረጴዛዎቻቸው፣ ፕሪንተር ማሽኖች፣ ኮፒየሮች እንደዚህ እንደዚህ ያሉ አጠቃላይ ለኦፊስ አገልግሎት የሚውሉ ነገሮች በሙሉ ወጥተዋል፣ ተዘርፈዋል፣ ጉዳት ደርሶባቸዋል። በአሁኑ ሰዓት የመማር ማስተማር ስራውን መቀጠል በማይቻልበት ደረጃ ዩኒቨርሲቲው መዘረፉንና ጉዳት እንዲደርስበት መደረጉን ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የዩኒቨርሲቲው ፕሬዚዳንት አስረድተዋል። በአሁኑ ሰዓት ምንም አይነት ተግባራት ለመፈፀም የሚያስችል ሁኔታ አይደለም። ግን ይህ በማህበረሰቡም ዘንድ ከፍተኛ የሆነ ቁጭት ነው የፈጠሩ ነው በዩኒቨርሲቲውም ሰራተኞች በኩል በአፋጣኝ ራሱን የቻለ እቅድ አውጥቶ እየተከታተልን እንገማገም፣ በአጭር ጊዜ የመማር ማስተማር ሂደቱ እንዲጀምር ማድረግ አለ የሚሉትን ስቴፖች ከመሄድ ውጭ አሁን ባለው ሁኔታ ምንም አይነት የለው በማያስችል መንገድ ነው ያወጡ። ማባዣ ክፍሎች ነበሩ። በጣም ማተሚያ ቤታችን በጣም አንስታንዳርዱን ስታንዳርዱን የጠበቀ ነበር። ይህ ስታንዳርዱን የጠበቀ ማተሚያ ቤት ሙሉ በሙሉ በሚባል መንገድ ያሉትን ማሽኖች ከዘጠና ፐርሰንት በላይ ወስዷቸው፣ የመመገቢያ ክፍሎች አካባቢም አሁን ማብሰያ መጋገሪያዎች፣ እንጀራ መጋገሪያዎች ምጣዶችን ሳይቀሩ ነው ተባበሩት። እና እነዚህ ነገሮች ባሉበት ሁኔታ ትምህርት ለማስቀጠል አትችልም። ስማቸውን ከመግለጽ የተቆጠቡ የወልዲያ ከተማ የከተማ ኗሪ እና የዩኒቨርሲቲው ባልጠረባ ከፖለቲካ ማዕከልነት ነጻ በሆነ እና ለበርካታ ኢትዮጵያውያን በእውቀት ምንጭነት የሚያገለግል ዩኒቨርሲቲ ላይ የህወሓት ኃይሎች የፈጸሙት ተግባር በወንጀል ብቻ ሳይሆን በታሪክ የሚያስወቅስ ነው ብለዋል። የወልዳ ዩኒቨርሲቲ ያው ከመንግስት ከፍተኛ የትምህርት ተቋማት መካከል አንዱ ነው። በውስጡም እጅግ በርካታ ተማሪዎችን ሲያስተናግድ ቆይቷል። የትግራይ ክልል ተማሪዎችን ጨምሮ ማለት ነው። ስለዚህ በሌላ ቋንቋ ዩኒቨርሲቲው የህዝብ ሀብት ነው ብለን መናገር እንችላለን እንጂ የፌዴራልም ይሁን የክልል መንግስታት የጦር ካምፕ አይደለም። የፌዴራልም ይሁን የክልል መንግስታት የፖለቲካ ሪዮተ ዓለም ማራመጃም ተቋም አይደለም። የኢኮኖሚ ምንጭም አይደለም። ሆኖም ማያቅም ሊሆንም አይችልም ወደፊት ነው። በተቃራኒው ግን ዩኒቨርስቲው የእውቀት መቅሰሚያ እና ሀገር ተረካቢ ዜጎች የሚወጡበት ተቋም ነው። በእውቀትና በስነ ምግባር የታነጹ ተማሪዎችም እንደዚሁ የሚወጡበት ተቋም ከመሆኑ አንጻር የደረሰበትን ውርመስል ላይ እጅግ በጣም የሚያሳዝን እና የሚያምነው ነው። እንደ ዜጋ አስተያየት ሰጪው ስለ ህዝብ አስባለሁ የሚል ፖለቲካዊም ሆነ ሌላ አካል የህዝብ መጠቀሚያን በእንደዚህ አይነት መልኩ መዝረፉና ማውደሙ በህዝብ ለህዝብ ግንኙነት ላይ ከሚያሳድረው ተጽዕኖ ባሻገር የህዝብ አጀንዳ ይዘናል የሚሉ አካላትን በጥርጣሬ እንድንመለከት የሚያስገድድ ነው ብለዋል። እውነት ለመናገር ለህዝብ ይጨነቃል የሚል አካል እንደዚህ አይነት በጣም አስከፊ የሆነ ውድመት በህዝብ ሀብትና ህዝብ በሚገለገልባቸው ንብረቶች ላይ ያደርሳል ብለን አንጠብቅም። ይሄን ልልህ የተቻልኩበት ምክንያት ምንድን ነው? ከአራት ወራት በላይ በቆየው የወልዲያ በወያኔ ቁጥጥር ስር መቆየት እጅግ በጣም በርካታ ውድመቶችን ከማስከተሉም በላይ እጅግ በጣም ታዋቂና በጆሮ ለመስማት የሚከብዱ ነገሮች ሁሉ ሲፈጸሙበት የነበረ ነገር ከመሆኑ አንጻር እኔ አንድ የፖለቲካ ፓርቲ ነኝ አንድ ህዝብ አስተዳድር አለሁ ከሚል የፖለቲካ ተቋም እና በውስጡ ያሉ ሰዎች እንዲህ አይነት እጅግ በጣም አስቀያሚና አሰቃቂ ነገር የማይጠበቅም ተግባር ነው። በአንድ ጊዜ ከአስራ ሁለት ሺህ በላይ ተማሪዎችን የመቀበል አቅም ያለው ወልዲያ ዩኒቨርሲቲን ጨምሮ ስሪንቃ ግብርና ምርምር ማዕከል፣ የግለሰብ ድርጅቶችና ተቋማት ላይ ዘረፋና ውድመት መድረሱን ከስፍራው የደረሰ መረጃ ያመለክታል። ህወሀት ዘልቆ ገብቶባቸው በነበሩ የአማራ ጣናና የአፋር ክልሎች ውስጥ ከሰብአዊ ጥሰት ባሻገር በንብረት ዘረፋና ውድመት በአካባቢው ነዋሪዎችም በመንግስትም በስፋት ክስ እየቀረበበት ነው። በአንጻሩ ድርጊቱን አልፈጸምኩም በማለት ህወሀት ተደጋጋሚ ማስተባበያ ይሰጣል። የህወሀት ኃይሎች ከአማራና ከአፋር ክልሎች በተወሰደባቸው ጠንካራ ወታደራዊ እርምጃ መሸነፋቸውንና ከሳምንት እስከ አምስት ወራት ተቆጣጥሯቸው ከቆዩባቸው አካባቢዎች ሙሉ በሙሉ እንዲወጡ መደረጉን መንግስት ይገልጻል። በሌላ በኩል ህወሀት ተሸንፌ ሳይሆን በስልታ ይ ማፈግፈግ ምክንያት ነው ይዣቸው ከቆይኋቸው አካባቢዎች የወጣሁት የሚል ማስተባበያ መስጠቱ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።